አድማጮች ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ኢንተርፖል በህገ ወጥ መንገድ ፍልሰተኞችን የሚያሸጋግሩትን አስራ አንድ ወንጀለኞች ለመያዝ በሚያደርገው ጥረት ህዝቡ እንዲረዳው ዛሬ ጥሪ አስተላለፈ። ዋና ጽህፈት ቤቱ ፈረንሳይ የሆነው ዓለም አቀፉ የፖሊስ ድርጅት እስካሁን በበርካታ የተለያዩ ሀገሮች ውስጥ ሰራ ስድስት በህገ ወጥ መንገድ ፍልሰተኞችን በማሸጋገር እጃቸው አለበት ተብሎ የሚከሰሱ ሰዎችን ይዞ አስሯል። ለኢንተርፖል የአደን ዘመቻ ድጋፍ ሰጪ የክፍሉን በዋና ዲሬክተርነት የሚመሩት ማይክል ኦኮነል ስለዚሁ ሲናገሩ ወንጀለኛው መረብ ህገወጥ አገልግሎት ለሚሰጣቸው ሰዎች ደህንነት ምንም ደንታ ስለሌለውና እንደ ማንኛውም ግዑዝ የንግድ ሸቀጥ ስለሚቆጥራቸው በዓለም ዙሪያ ለደረሰው ሰቅጣጭ አደጋ መጋለጣቸውን ተገንዝበናል ብለዋል። ኦፕሬሽን ሃይድራ የተሰኘው ይህ የኢንተርፖል ዘመቻ ዓላማ መድረሻ አጣው ተስፋ በቆረጡ ስደተኞች ዝውውር ማትረፍ የሚፈልጉትን የእነዚህን ወንጀለኞች መረብ መበጣጠስና ግለሰቦቹንም እያደኑ ይዞ ለፍርድ ማቅረብ ሲሆን መረጃ ያለውን ማንኛውንም ሰው ደግሞ እንዲጠቁም ማበረታታት ነው። በዚሁ መሰረት ኢንተርፖል በዛሬው ዕለት የአስራ አንዱን ተጠርጣሪዎች ምስል በድረ ገጹ አውጥቷል።